SBS <laughs> Radio. Hagerinna report. Salam jenis <laughs> jenis keberacunan macam macam jenis endemisan dan beracun. እንኳን ለአዲስ ዓመትም በሰላም አደረሳችሁ። በኢትዮጵያን የዘመን አቆጣጠር መሰረት ዛሬ መስከረም ሁለት ቀን ሁለት ሺ አስራ ሁለት ዓመተ ምህረት ነው። ትናንትና እንቁለጣትሽ ወይም እንቁጣጣሽ የተሰኘው የአዲስ ዓመት መለወጫ በዓል ተከብሮ ውሏል። በመላው ኢትዮጵያውያን ዘንድ ሁለት ሺ አስራ አንድ ዓመተ ምህረት አሮጌ የተሰኝቶ ሁለት ሺ አስራ ሁለት አዲስ ዓመት ከተባለ ዛሬ ሁለተኛ ቀኑን ተቆጥሯል። ከጎርጎሮሳን የዘመን አቆጣጠር በተለ የዘመን የምትጓዘው ሀገራችን ኢትዮጵያ ዛሬ ሁለት ሺ አስራ ሁለት ዓመትን ተቀብላ ሁለተኛ ቀኗን ይይዛለች። ሰውም፣ ዘመድም፣ ወዳጅ ጎረቤትም እንኳን አደረሳችሁ እንኳን ከዘመን ዘመን አሸጋገራችሁ እየተባባለ ነው። ይህ መንፈስ ይህ የባህል አከባበር በተለይም ደግሞ በክርስትና እምነት ተከታዮች ዘንድ እስከ መስቀል በዓል ድረስ ተጠናክሮ የሚቀጥል ይሆናል። ዘመድ ከዘመዱ፣ ጎረቤት ከጎረቤቱ፣ ወዳጅ ከወዳጁ የሚፈላልግበት የአዲስ ዘመን መጀመሪያ ቀናቶች ናቸው። እነዚህ ቀናቶች በኢትዮጵያ የዘመን ቀመር መሰረት መስከረም ሀያ አምስት ቀን ሁለት ሺህ አስራ ሁለት ዓመተ ምህረት ነው የበጋ ወራት የሚገባው። በዚህ የአዲስ አመት መነሻ ግን ወንዞች ጠርተው የጠቋቆሩ ሰማዮች ደመናዎቻቸውን ገፈው የተጠፋፉ ዘመዳሞች ተገናኝተው እንኳን አደረሰህ እንኳን አደረሰሽ ለመባባል የሚፈልጉበት የሚነሳሱበት የአዲስ አመት ጅማሮ አደይ አበባ በምድር የምታሸበርቅበት የአዲስ አመት መንፈስ የአዲስ አመት የአዲስ የአዲስነት ጉባኤ የሚጀመርበት ነው ተብሎ ይታሰባል። ይህንም በተመለከተ ብዙዎች ኢትዮጵያ የራሷ የዘመን አቆጣጠር ይኑራት እንጂ ይህ የዘመን አቆጣጠር በምን ረገድ ከአውሮፓውያን ወይም ከጎርጎረሳውያን የዘመን አቆጣጠር እንዴት ተለየ የሚለው ላይ ብዙም እውቀት ላይኖራቸው ይችላል። የዛሬው ልዩ ዝግጅታችንም በኢትዮጵያን የዘመን አቆጣጠር እና ትናንትና ተከብሮ በዋለው የአዲስ ዓመት ዙሪያ የምናስተላልፍላቸው መረጃዎች ላይ ትኩረት እያደረገ ነው። በዚህ መሰረት በኢትዮጵያ ዘመን አቆጣጠር አመታት ሁለት በአራት መደባት ይዞራሉ። እነሱም ስለ ሐዋርያት ስሞች ዘመነ ማቴዎስ፣ ዘመነ ማርቆስ፣ ዘመነ ሉቃስ ይባላሉ። ተጨማሪ የጳጉሜ ቀን የሚባለው ዘመነ ዮሐንስ ተደርጎ ታስባል። የዓመተ ምሕረት ዘመናት ከጎርጎሮሳውያኑ አንዶ ዶሚኖ ለሰባት ወይም በስምንት ዓመታት የሚለይበት ምክንያትም አለው። ይህ የሆነበት ምክንያትም ከኢየሱስ ክርስቶስ ልደት አራት መቶ ዓመት ያህል በኋላ አኖያኖስ እስክንድራዊ ዘመኑን ሲቆጥረው ስብዕቱ በመጋቢት ሁለት መቶ ዘጠና አንድ አመተ ምረት እንደሆነ ስለገመተ ይህ ዘመን አንደኛ አመት ሆኗል። ይህ አቆጣጠር በምስራቅ ክርስቲያን ሀገራት ከተቀበለ በኋላም በአራት መቶ አርባ ሶስት ዓመት ከሮማ ፓፓና ከምስራቅ አቡናዎች መካከል ልዩነቶች ተከስተው በአምስት መቶ አስራ ሰባት ሌላ የመኖክሴ ዲዮነሲኖስ አጎሲዮስ ሌላ አቆጣጠር ወይም አኖዶሚኖን እንዳቀረበ ይነገራል። በአኖ ዶሚኖ ግምት መሰረትም ትስብእቱ የተከሰተበት ቀን ከአኖኒያስ ግምት በፊት በስምንት ዓመታት ሊቀደመ እንደሆነ እንዲታሰብ አደረገው። የአኖ ዶሚኖ አቆጣጠር በምዕራብ አውሮፓ ላይኛነት በማግኘቱ የትስብእት ዘመን አንድ አመት ምዕረት በአኖ ዶሚኖ ዘጠኝ እንደ ኤውሮፒያን አቆጣጠር እንዲሆን ተወሰነ። በኢትዮጵያ ዘመን አቆጣጠር የጁሊያን ዘመን አቆጣጠርን የሚመለከት አይደለም። በአሁኑ ጊዜ በጁሊያን እና በጎርጎሬሳውያን ካላንደሮች መካከል ያሉት ልዩነቶች σε راس ثلاث قنوات ليو ዓመታት ላይ ብዙም ልዩነት የላቸውም። በአምስት መቶ ሀያ አምስት አመተ ምሕረት ዲኖሴዎስ ኦክሲጂስ የሚባል የሩሲያ መኖክሴ የሮማ ጳጳስ መልእክተኛ በመሆን የፋሲካ በዓልን አወሳሰን ከግብፃውያን ጋር እንዲማከር ተልኮ ነበር ይባላል። ታሪክን ወደኋላ ተመልሰን ስንመለከተው አንዳንድ ፀሐፊዎች እንደሚሉትም ኤክሲጂስ በአምስት መቶ ሀያ አምስት አመተ ምሕረት አምስት መቶ ሰላሳ ሁለት አመትን ሳይጠቀም አልቀረም ይላሉ። ዲኖሴስ አኔዶሚኖ የሚባለው ካላንደር በጃንዋሪ አንድ ወይም አንድ ኤዲ እንዲጀምር በአምስት መቶ ሀያ አምስት ሊወሰንም በኋላ ጻፊዎቹ ጁሊያን ወይም ዩሊየስ ካላንደር ያሉት የግብጾችን እና የኢትዮጵያን ዘመን መቁጠሮችን ስለማይመለከት ራሱን የቻለ ካላንደር እንዲሆን ከስምምነት ላይ ደርሰዋል። ኤክሲጀስ ወደ ኋላ በመቁጠር ሲጀምርም አዲሱ ካላንደር ላይ ሰባት አመታት እንግዲህም ጨምሮበታል ይባላል። የአመታቱን ቁጥር ከግብፅ ይልቅ ወደ ኢትዮጵያ የቀረበ ነው ይባላል። ጨረቃ መሬትን ስትዞርና መሬት ፀሐይን ስትዞር የሚወስዱት አምስት መቶ ሰላሳ ሁለት አመታት ተደጋጋሚ ናቸው ይባላል። የዘመን አቆጣጠር አመታትን፣ ወራትን፣ ሳምንታትን፣ ዕለታትን፣ ደቂቃንና ደቁቅ ሰአታትን በየስፍራቸው ወይም በየመጠናቸው የሚገልጽ የሚተነትን የሚለካ የቤተ ክርስቲያን የቁጥር ትምህርት ተደርጎ ተቀባይነትን አግኝቷል። እነዚህ ሁሉ ተመርምረው፣ ተመዝነው ተቆጥሮ ሲያበቁ ምድብና ቀመር ተሰጥቷቸው የሚገኙበትን ውሳኔና ድንጋጌ የሚያሳው የዘመን አቆጣጠር ወይም ሀሳብ ይጠራል። አመታት፣ ወራት፣ ሳምንታት፣ እለታትና ሰዓታት የሚለኩበት ወይም የሚሰፈሩበት በሰባቱ መስፈሪያ እና በሰባቱ አዋዳት ነው ተብሎ ይታመናል። ሰባቱ መስፈርታት የሚባሉትም ሳሊሲት፣ ሐምሲት፣ ራብዒት፣ ሳሊሲት፣ ካልዒት፣ ኬክሮስ እና እለተ ሲሆኑ ሰባቱ አዋዳት ደግሞ አውደ እለት፣ አውደ ወረሃ أو دا عملت أو دا صحي أو دا أو ما አውደ ቀመር ናቸው ተብለው በሊቃኑ ዘንድ ተቀባይነት አግኝቷል። እነዚህንም ስንተነትናቸው ናቸው፣ አውደ ዕለት ማለት ከእሑድ እስከ ቅዳሜ ያሉት ሰባት ዕለታት ሲሆኑ አውራህን ወይም ወራትን ለማስገኘት በዚሁ ሲመላለሱ ይኖራሉ ተብሏል። አውደ ወረሃ ደግሞ በፀሐይ ሰላሳ ዕለታት፣ በጨረቃ ሀያ ዘጠኝ ወይም ሰላሳ ዕለታት ናቸው። ዓመታትን ለማስገኘት በዚሁ ሲመላለሱ ይኖራል ተብሏል። አውደ ዓመት ደግሞ በፀሐይ ዘመን አቆጣጠር የሚለካና መቶ አስራ አምስት ቀናት ወይም ከአስራ አምስት ቀን ኬክሮስ በጨረቃ አቆጣጠር ደግሞ የአራት መቶ አርባ ቀን ከሀያ ሁለት ኬክሮስ ነው። እነዚህ ሶስቱ በዓላት አራቱ ደግሞ በዓመታት ይቆጠራሉ። ዘመናትን ለማስገኘት በዚሁ ሲመላለሱ ይኖራሉ ተብሏል። አውደ ፀሐይ ሀያ ስምንት ዓመት ነው። በዚህ ዕለትና ወንጌላውያን ይገናኙበታል ተብሏል። ሌላው አውደ አበቅቴ አስራ ዘጠኝ ዓመታትን ያስቆጥራል። አውደ አበቅቴ በዚህ ፀሐይና ጨረቃ የሚገናኙበት መለኪያ ተደርጎ ይታ ይታሰባል። አውደ ማህተም ስልሳ ስድስት ዓመት ነው። በዚህ አበቅቴና ወንጌላውያን ይገናኙበታል ተብሎ ይታሰባል። የዘመናትና የጊዜያት ክፍፍልን ስንለካ ደግሞ ብዙ ቀመሮች፣ ብዙ ጉዳዮች ተሰርተው ነው የኢትዮጵያን የዘመን አቆጣጠር እዚህ ድረስ የደረሰው ከቴክሶስ በጨረቃ እንደዚሁም ደግሞ ዕለታት ከደቂቃት ከአውዳትና ከአበቅቴ ጋር እያንዳንዱ ሰዓት እና እያንዳንዱ ደቂቃት ተከፍሎ ነው ይህንን ወቅት ያስገኝ የቻለው ተብሎ በሊቃን ዘንድ ይታመንበታል። በዚህ መሰረት በኢትዮጵያን ዘመን አቆጣጠር አማካኝነት ክፍላተ አመት ወይም ደግሞ የአመት ክፍሎች ተብለው የሚታወቋሉ። በኢትዮጵያን የዘመን አቆጣጠር መሰረት የአመት ክፍሎች ተብሎ የሚጠሩት መፀው፣ በጋ፣ ጸደይና ክረምት ናቸው። ከመስከረም ሀያ አምስት እስከ ታህሳስ ሀያ አምስት ቀን ድረስ ያለው ክፍለ ዓመት መፀው ይባላል። በዚህ ክፍለ ዓመት ለሊቱ ረጅም ቀኑ አጭር እንደሆነ ይታመናል። ከታሳስ ሀያ ስድስት እስከ መጋቢት ሀያ አምስት ቀን ያለው ክፍለ ዓመት በጋ ይባላል። በዚህ ክፍለ ዓመት የቀኑና የሌሊቱ ርዝመት እኩል ተደርጎ ይታሰባል። ከመጋቢት ሀያ ስድስት እስከ ሰኔ ሀያ አምስት ያለው ወቅት ጸደይ ይባላል። በዚህ ክፍለ ዓመት ቀኑ ይረዝማል፣ ሌሊቱ ያጥራል። ከሰኔ ሀያ ስድስት እስከ መስከረም ሀያ አምስት ቀን ያለው ድረስ ደግሞ ክረምት ይባላል። በዚህ ክፍለ ዓመት የቀኑና የሌሊቱ ርዝመት እኩል ነው ይባላል። የዘመናት አከፋፈልም ምክንያቱ ከብዙ ሃይማኖታዊና ሳይንሳዊ ቀመሮች ጋር የተያያዘ ነው ይባላል። ወደ ኢትዮጵያውያኑ የእምነት ደረጃ ስንመለስ ደግሞ የዘመናት አከፋፈል በአራቱ ወንጌላውያንና ዘመን የሚለዋወጥበት ሰዓት ነው ተብሎ ይታሰባል። ለምሳሌ ማቴዎስ ዘመኑን ከምሽቱ አንድ ሰዓት ጀምሮ በዓመቱ ከሌሊቱ ስድስት ሰዓት ላይ ይፈጽማል። ማርቆስ ዘመኑን ከሌሊቱ ስድስት ሰዓት ላይ ጀምሮ በዓመቱ ከጠዋቱ አስራ ሁለት ሰዓት ላይ ይፈጽማል። ሉቃስ ዘመኑን ከጠዋቱ በአንድ ሰዓት ጀምሮ በዓመቱ ከቀኑ በስድስት ሰዓት ላይ ቀጥር ላይ ይፈጽማል። ዮሐንስ ዘመኑን ከቀኑ ሰባት ሰዓት ጀምሮ በዓመቱ ከቀጥር በኋላ ምሽት አስራ ሁለት ሰዓት ላይ ይፈጽማል ተብሎ ይታሰባል። የወራት የሌሊትና የቀን ስፍራ ሰዓት ደግሞ ሲለካ እንዲህ ይተነተናል። መስከረም ሌሊቱ ዐሥራ ሁለት ما أنتم أسرقوا للساعة نو تكلم للي تو ما أنتو أسر نو هدر للي يكافيت <applause> لليتو أسرة صوت ما ألتو أسرة عن بساعات نو مجاويت اسرا أسرة هلسات ما ألتو أسرة هلسات نو نيازيا لليتو أسرة عن ما ألتو أسرة سوسات نو جنبوت لليتو أسرة سات ما ألتو أسر سات نو زاني لليتو أسرة ذاتين سات ما ألتو أسرة أم سات نو حملي لليتو أسرة سات መዓልቱ አስራ ሁለት ሰዓት ነው። ነሐሴ ሌሊቱ አስራ ሁለት ሰዓት መዓልቱ አስራ ሶስት ሰዓት ነው። እንግዲህ ሁለት ሺ አስራ ሁለት ዓመተ ምህረት የመጪው አስር አመት እነዚህ ቀናቶች ለክተን ነው የምንጀምረው። ይህንን ለማሳየትም ይህንን አዲስ ዓመት ለመቀበልም እራሷ የዘመን ቀመር የምትጓዘው ኢትዮጵያ ትናንትና መልካም አዲስ ዓመት ብላለች። እራሷን ኢትዮጵያውያኖችም እርስ በራሳቸው መልካም አዲስ ዓመት ተባብለዋል እንኳን ከዘመን ዘመን አሸጋግሮ አሸጋግረን ተባብለዋል መጪው ዘመን የሰላም የደስታ የጤና የስኬት እንዲሆንም ሁሉም በያለበት መልካም ምኞቱን ተለዋውጧል። መልካም ምኞታቸውን በሀገር ደረጃ ካስተላለፉት መሪዎች መካከል ጠቅላይ ሚኒስትር አብይ አህመድ አንዱ ናቸው። እሳቸውም እንዲህ አሉ። ሁለት ሺ አስራ ሁለት ዓመተ ምህረት የመጪውን አስር የብልጽግና አመታት አቅጣጫ ቀይሰን የምንጠምበት የቀጣይ መቶ አመታት የስልጣኔ መንገድን መሰረት የምንጥልበት ወሳኝ የጣፈንታችንን ብቻ ሳይሆን ኢትዮጵያ ትፈርሳለች ስለሚሉ ዳግም ተሻግረን የምናሳይበትና የምናረጋገጥበት አመት ነው ብለዋል። እሳቸውን ተከትለውን ፕሬዚዳንት ሳህለወርቅ ዘውዴ የሚከተለውን አጠር ያለ መልእክት አስተላልፈዋል። ከክረምት በኋላ የደፈረሱ ወንዞች እንደሚጠሩት ሁሉ መሬቱ እንደሚለመልመው አበቦች በአዲስ ተስፋ ሰጪነት እንደሚያብቡት ሁሉ እኛም ሌላ ክረምት ሳንጠብቅ ራሳችንን ለማጥናት እንጀምር ብለዋል። ከዚህ ጋር በተያያዘ ኢትዮጵያውያን ልዩነቶችን አጥብበው ሀገራዊ አንድነቶቻቸው ሊያጠናክሩ ይገባሉ ብለዋል። ይህ ሃይማኖት አባቶች ለአዲስ ዓመት መታደስ ለአዲስ ዓመት መለወጥ መልእክቶቻቸውን ሲያስተላልፉ የሃይማኖት አባቶቹ በዛሬው የሁለት ሺ አስራ ሁለት አዲስ ዓመት አዲሱን ዓመት አስመልክተው ቡራኬ በሰጡበት ወቅት እንዳስታወቁት ኢትዮጵያውያን በይቅርታና በሰጡ መቀበል መርህ ልዩነቶችን ሁሉ ማጥበብ ይገባናል ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትሪያርክ ምስሉ ቅዱስ አቡነ ማትያስ ባስተላለፉት መልእክት አዲሱ የዘመን መለወጫ አዲስ ሊሆን የሚችለው ልቦናችን ሲታደስ እንደሆነ ተናግረዋል። ባለፈው ዓመት የተስተዋሉ የመለያየት፣ የመገዳደል ወገንን የማፈናቀልና አብያተ ሃይማኖትን መዳፈር የልጅና ምልክቶች ናቸውና ከአሮጌው ዘመን ጋር ማለፍ ይገባቸዋል ብለዋል። በምትካቸውም አንድነት፣ መፈቃቀር፣ መተዛዘን፣ መቻቻልና መከባበር መተማመንና አብሮነት ሊበለጽጉ ይገባሉ ብለዋል። እግዚአብሔር የፍጥረታት መታደሰን የሚወድ አምላክ እንደሆነ በስነ ፍጥረት ብቻም ሳይሆን በቅዱስ ቃሉም በልባችሁ በመታደስ ተለውጡ በማለት የሰው ልጅ መታደስ እንዳለበት ማስተማሩን ያስታወሱት ፓትርያርኩ በአስተሳሰብ በሥራ፣ በአኗኗር ከልብ የሆነ መታደስ ሊኖረን ይገባል ብለዋል። የኢትዮጵያን ህዳሴ እና ርስራለን የሚለው መልካም ምኞታችን ከቃላት አልፎ ተግባራዊ እንዲሆን ከሁሉም በፊት ይቅርታውና እውነተኛ መግባባት በሁሉም ወገኖች ውስጥ ሊፈጸም እንደሚገባም መክረዋል። በሀሳብ መቀራረብና በሰጥቶ መቀበል መርህ እየተቻቻሉ መሄድን አዋጭ ባህል አድርገን መጓዝ ካልቻልን መቼም ቢሆን ለሀገራችን መፍትሄ አናገኝም፣ ብለዋል። የኢትዮጵያ ካቶሊካዊት ቤተክርስቲያን ጳጳሳት ጉባኤ ፕሬዚዳንት ሊቃ ጳጳሳት የካቶሊካውያን ብጹዕ ካርዲናል ብርሃነ ኢየሱስ ራፊል በበኩላቸው ባስተላለፉት መልእክት አዲሱን የሁለት ሺህ አስራ ሁለት ዓመተ ምህረት መልካም ነገርን በማቀድና በመስራት ብሎም በመፈጸም ልባችንን ከፍተን በአንድነትና በህብረት መጀመር እንደሚገባ አሳስበዋል። አዲሱ ዓመት በእግዚአብሔር እርዳታና በዜጎች ቀና ልብ ከችግር፣ ከጥላቻ፣ ከመለየትና እርስ በርስ ከመጠፋፋት የምንጠቀምበት የመረጋጋት፣ የማስተዋል፣ የመደጋገፍና በአንድ አምላክ የተፈጠረን ወንድማማቾችና የአንድ ሀገር ልጆች መሆናችንን አውቀን ከጥፋት መንገድ የምንወጣበት እንዲሆን አስገንዝቧል። ለወጣቶች ባስተላለፉት መልእክትም ለውጡን ለማደናቀፍ ከሚፈልጉ ኃይሎች ጋር በተባበረና እና የአባቶችን ምክር በመሰነቅ ሀገርና ሕዝብን ወደ ተሻለ ደረጃ ማሸጋገር እንደሚገባቸው ጠቁሟል። በዚህ አውደ ዓመት ሁሉም ሰው ባለው አቅም በየአካባቢ የተፈናቀሉ የተቸገሩና አቅማቸው የደከመን በመርዳትና በጎ ነገሮችን ሁሉ በማድረግ የደስታ በዓልን አስተላልፈዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንትና የኡለማ ሰብሳቢ ቀዳሚ ሙፍቲ ክቡር ዶክተር ሀጂ ኡመር ኢድሪስ ባስተላለፉት መልእክትም አሁን ሀገራችን ካለችበት ወቅታዊ ሁኔታ አንጻር ሰላማችንን ለማረጋገጥ በአዲሱ ዓመት ሰዎች ስለ አንድነት፣ ስለ መተባበርና ፍቅርን መስራት እንዳለባቸው አሳስበዋል። ቀዳሚ ሙፍቲ የሃይማኖት ነብዩ አላይቲ ሰላት ወሰላም በሌላ ከመገምገማችሁ በፊት ነፍሳችሁን ገምግሙ ነፍሳቸውን ሰልሉ ማለታቸውን በማስታወስ ሰው በየቀኑ በየወሩና በየዓመቱ ስራውን ቤት እንዳሳለፈ በመገምገም አካሄዱን ማስተካከል እንደሚጠበቅበት ማስገንዝመዋል። አሁን በሀገሪቱ ያለውን መከፋፈል እና መገፋፋትም በማስቀረት ሁሉም ዜጋ በጎ በጎ ነገር በማሰብ አንድነቱንና ህብረቱን ሊያጠናክር እንደሚገባም የሀገሪቱን ገጽታ በመለወጥ ረገድም ከኔ ምን ይጠበቃል የሚል ኃላፊነት በመያዝ ሀገራዊ መንግስታዊና ህዝባዊ ተግባራትን ለማከናወን ዝግጅ መሆን እንደሚያስፈልግና ሁሉም ዜጋ ልቡን ገርቶ ለሀገርና ለወገን የሚበጅ መልካም ተግባራትን እንዲያከናውን አስታውሰዋል። እሳቸውም በሰጡት አስተያየት እንደ ግለሰብም ወይም እንደ ሕዝብ ባለፈው አመት ያከናወናቸው መልካም ተግባራት ሁሉ አጠናክረን በመቀጠልና በማጉልበት በሌላ በኩል ያልጠቀሙን እና የጎደኑን ነገሮች በማራገፍ የአዲሱን አመት አዲስ ምዕራፍ መጀመር ከሰው ሁሉ የሚጠበቅ መሆኑን የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ፕሬዚዳንት ቄስ ዮናስ ሲገዙ መልእክታቸውን ሲያስተላልፉ ከተናገሩት ውስጥ ይጠቀሳል። በህዝቦች መካከል በብሔር በቋንቋና በሃይማኖት ያሉትን ልዩነቶች እንደ ጸጋ በመቀበል የምቻቻለን መንፈስ በማጎልበት እንደ አንድ ሀገር ህዝብ አብሮ ለመኖር ቁርጠኛ መሆን ከዜጎች ሁሉ ይጠበቃል ብሏል። ያለፈውን መጥፎ ክስተት ሁሉ ወደ ኋላ ጥለን ምሳሌ መሆን የሚችል አዲስ ታሪክ ለመስራት ሁሉም ጥረት ማድረግ እንዳለበትም አስገንዝበዋል። እግዚአብሔር የሰጠንን ይችን ሀገር በሁሉም ዘርፍ ወደ ተሻለች የድገት ደረጃ በማሸጋገር ያደገች፣ የለማችን የበለጸገች ህዝቦቿም የሚኮሩባት ሀገር እንድትሆን ሁሉም በአንድነት እንዲነሳ ጥሪያችንን እናስተላልፋለን ብለዋል የሃይማኖት መሪዎቹ። እንግዲህ ከሞላ ጎደል ዛሬ ሁለተኛ ቀኑን እያስቆጠረ የሚገኘውን አዲስ ዓመት መነሻ በማድረግ መጪው ዘመን የሰላም፣ የደስታ የፍቅርና የውጤታማ ዘመን እንዲሆንልን እየተመኘን አዲስ ዓመትን አስመልክተን ያዘጋጀነው ልዩ ዝግጅታችን ይህንን ይመስላል። ለኤስ ቢ ኤስ ሬዲዮ ከአዲስ አበባ እያደመጡ የነበረው የኤስ ቢ ኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Hear more stories in your language by visiting sbs.com.au.